እንግዲህ ዜናን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገን ጠያቂዎች አፍሪካውያንን ስደተኞችን በተመለከተ ዓለም አቀፍ ስምምነት ላይ መድረሳቸውን አስታውቀው ነበር፣ ባለፈው እሁድ። ስምምነቱ እስራኤል ወደ አርባ ሺህ የሚጠጉ ተገን ጠያቂዎችን ያለ ፍቃዳቸው ማባረር ያስችላታል ተብሏል። ይህ ውሳኔ በተለይ ይመለከታቸዋል የተባሉት የየት ሀገር ስደተኞችን ነው? በኢትዮጵያውያን ስደተኞች ላይስ የሚያመጣው ተጽዕኖ አለ? አዎ እንግዲህ የአሁኑ ውሳኔ እንበል ለረጅም ጊዜ ሲንከባለል የቆየ ነው። አንድም በፖለቲካ አንድም በፍርድ ቤት እና በአብዛኛው ወደ አርባ ሺህ ይጠጋሉ የሚባለው ከሰላሳ አምስት ሺህ እስከ አርባ ሺህ የኤርትራን ስደተኞች ናቸው። የሚቀጥለው የሱዳን ነው። የዚህ የዳርፉር ነው። የዳርፉሮቹን በተቻለ መጠን እንዳይሄዱ ተደርጓል። የኤርትራኖቹ ግን ምንም አማራጭ የለውም ነው እና አብዛኞቹ የኤርትራ ስደተኞች ናቸው። ኢትዮጵያዊ እምብዛም የለም ማለት ይቻላል። የኤርትራን ስደተኞች በሚወጡበት ጊዜ ሶስት ሺ አምስት መቶ ዶላር ይሰጣል። አሁን ለየት የሚያደርገው ምንድን ነው? አምስት ሺህ ዶላር ለዛ ለሚሰደዱበት አገር መንግስት የሚሰጥ ነው። ለምሳሌ ሩዋንዳ መንግስት በአንድ ኤርትራዊ አምስት ሺህ ዶላር ያገኛል ማለት ነው። ወይም በአንድ ሱዳናዊ ከሆነ እና እንዲህ አይነት ነገር ነው። እና ምንድን ነው፣ አንዱ አንደኛ ትንሽ ሀገር ናት ምክንያቶች የሚሰጧቸው ሁለተኛ፣ ወጪም ቀላል አይደለም፣ እስር ቤት ውስጥ አስሮ ያን ያህል የማውጣት ሁኔታ ሌላው፣ ሶስተኛ ደግሞ ምንድን ነው የአካባቢው ነዋሪ ህዝብ እነዚህ ስደተኞች ያለመፈለግ ሁኔታ አለ። ያለመፈለግ ሁኔታዎቹ በከፍተኛ ደረጃ ሆኗል። እንግዲህ ስደተኞቹ አንድ የፖለቲካ ጉዳይ ሆኖባቸዋል ማለት ነው፣ የኢኮኖሚ ጉዳይ፣ የጤንነት ጉዳይ፣ ሌላም ሌላም። ስለዚህ ለጠየቀው ጥያቄ ኤርትራውያኖቹን ነው እንጂ ኢትዮጵያዊ ስደተኛ ይህን ያህል የለም። ድሮ ነበረ። ሁሉም አንዱም ወደ ሀገሩ ተመልሰዋል፣ አንዱም ወደ አውሮፓ አሜሪካ ሀገር ሄደዋል። እስራኤል ከዚህ ቀደምም በተገን ጠያቂዎች አያያዝ ላይ ተደጋጋሚ ትችቶች ሲቀርብባት ቆይቷል። ስደተኞቹ በተደጋጋሚ ሰልፍ ሲወጡ ታይቷል። እስራኤል ይህን መሰል ውሳኔዎች እንድታሳልፍ ምክንያት የሆኗት ጉዳዮች ምንድን ናቸው? ምክንያቱ አንደኛ ትንሽ ሀገር ናት። ይሄ ሲመሰረት ሀገሩ ለአይሁዳዊን ስደተኞች የተመሰረተ ነው። በነሀር እንግዲህ የነበረው የፐርሴክዩሽን የአይሁዳዊ ጀኖሳይድ እና ትንሽ ሀገር ናት። ብዙ ጠላታት አላት እና የኢኮኖሚን ጉዳይ ስላለ መጀመሪያ የራሳችንን ስደተኛ መሰበሰብንና የሚል ሁኔታ ነው። ጥላቻም አይደለም። አንድ ያለው ተጨባጭ ሁኔታ ስለሚያስገድድ ነው እንጂ ስደተኞቹ መንጥቆቹን የመጥላት ጉዳይም አይደለም። ግን ምንድን ነው ትንሽ ለየት ያለ ነው ከሌሎቹ። እንደ አውሮፓም አይደለም ወይም እንደ አሜሪካን ሀገር ትልቅ ሀገር አይደለም። ትንሽ ሀገር ከመሆኑም የተነሳ ነው። በእርግጥ ስደተኞቹ በተደጋጋሚ ሰልፍ አድርገዋል። በተለይ ኤርትራውያኖች እና ሱዳኖች ናቸው። እና ይሄ ነገር አሁን ሲታይ ሲንከባለል ቆይቶ አሁን የመጨረሻ ግን የውሳኔ መወሰን አለበት፣ የሚል ነው። ምክንያቱም እነሱን አስረን ከመቀለባችን እንግዲህ የሚወጣው የኢኮኖሚ ጉዳይ አለ፣ እንዳልኩ የጤንነት ጉዳይ አለ። ከአካባቢው ነዋሪ ጋራም ደግሞ፣ ሌላው ግን አንድ ትልቅ ነገር ያደረጉት ምንድን ነው? በስደተኞቹ ላይ የትም አሁን ያለባቸውን ችግር ነው ብናየውም በተለይ ቴል አቪቭ አካባቢ በእውነቱ በጣም እየተባበሩ አካባቢውን በማጽዳት ምንም በማድረግ ከፍተኛ አስተዋጽኦ ያደረገው ይሄው ጥቁሩ ስደተኛ ነው። እና ጥቁሩ ስደተኛ ባለ ውለታ ነው። ግን የፖለቲካ ውሳኔ ነው፣ ምንም ማድረግ አልችልም። በእስራኤል የሚገኙ ሌሎች ተገንፈላጊዎች የወደፊት እጣፈንታ አስመልክቶ የተባለ ነገር አለ። አሁን ያነሳናቸው የኤርትራና የሱዳን ስደተኞችን ነው። በሌሎቹ ላይ ሌላ ስደተኛ የለም። አንዱ ትልቁ ስደተኛ ምንድን ነው መሰለህ፣ በዚህ ሀገር የኤርትራ ስደተኛ ነው። ወደፊቱ አጥሩም ታጥሯል እና በጣም አስቸጋሪ ነው። ድሮ በግብጽ አድርገህ ትመጣለህ። አሁን በጣም ከባድ ከባድ የሆነ ካሜራ አለ፣ ውሾች አሉ፣ ብዙ ብዙ ነገሮች አሉ እና እድሉ አጋጥሟቸው ወደዚህ ሀገር የሚገቡት ስምልክ አረብ ሀገር ትንሽ የተሻለ ነው። የኢኮኖሚ ሰርተው የማግኘት ሁኔታ፣ የመብታቸው ጉዳይ አሁን ግን በጣም የመነመነ ነው። እኔ በሲናይ በረሃ ማንኛውም ኢትዮጵያዊ ኤርትራዊ፣ ህይወትን ቆርጠህ እና አለ ምክንያቱም በዛ አካባቢ ላይ በደዊኖቹ አረቦቹ የሚያሰቃዩቸው ለምሳሌ በሲናይ ላይ በጣም የሚዘገንን ነው። ኩላሊታቸው ሁሉ የሚወሰድበት ጉዳይ አለ። እንደገና ለባርነት የሚሸጡበት ምክንያቶች አሉ እና ማት ነገሮች አሉ እና የወደፊቱ ወደዚህ አካባቢ ስደት የመነመነ ነው። እሺ፣ ዜናነ መኮንን ለሰጠን ማብራሪያ በጣም አመሰግናለሁ። አመሰግናለሁ።